ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ቀደም ባሉት የቃለ ምልልስ ክፍለ ዝግጅታችን ዶክተር ደረሳ የናቸው የቀድሞው የደብረ ብርሃን ዩኒቨርሲቲ ድኅረ ምረቃ ዲን የታሪክ ተባባሪ ፕሮፌሰርና በኤክስ ማርሴል ዩኒቨርሲቲ የመካከለኛ ዘመን የአፍሪካ ቀንድ ጥናት እና ምርምር ፕሮግራም ተመራማሪ በቅርቡ በፀሐይ አሳታሚ ድርጅት አማካኝነት ለሕትመት ስላበቁት ታሪከ ነገሥት ዘኢትዮጵያ ከንጉሥ ዘርአ ያቆብ እስከ ንጉሥ ናአውድ መጽሐፋቸው ታሪካዊ አንኳር ጭብቶችን አንስተው አመላክተዋል። ያፄ ዘራ ያቆብና በእደ ማርያምን ዘመነ መንግሥታትም አንስተው አስረድተዋል። ወደ ቀጣዩ እና የማጠቃለያ ክፍለ ዝግጅታችን ያመራ ነው። እንዲህ ነው። በመጽሐፍ ውስጥ ከተተረጎሙት የጸሀፍቶቹ ስራዎች ውስጥ ከአስራአራት ሰባ እስከ አስራ አምስት ዜሮ ዜሮ በደ ማርያምን ተከትሎ የንጉሥ እስክንድር አምደጽዮንና ንአወድ ታሪክ እንዲሁ ተካቷል። በእነዚህ የነገስታቱ ዘመንስ የነበረችው ኢትዮጵያ ምን ትመስል ነበር? የነገስታቱስ አስተዳደራዊ ሚና ምን ይመስላል? ተለይተው በታሪክ የሚጠቀሱት በምን መልኩ ነው? ይሄም በጣም ግሩም ጥያቄ ነው። ምክንያቱም እዚህ ከእንግዲህ በሶስተኛ ደረጃ ይሄንኑ የሚፈርጀው ይሄንን ሲነግሩን በዚህ ታሪክ ነገስት ውስጥ የምናገኘው ሀሳብ የሕፃናት የሞግዚትነት አስተዳደርና ቀውስ ነው የሚለው ምክንያቱም እስክንድርም ስልጣን ሲይዙ አጼ ናዖድ ቀድሞ የተወለዱ ቢሆንም ግን አልተቻለም። ሌላ ሰው ነው የሚነግሰው። እስክንድር ይነግሳሉ። ከዛ ደግሞ አጼ እስክንድር የወለዱት ሕፃን ልጅ ነው የሚያነግሱት አምደ ጽዮን የሚባለው። ከዛ ይሄ ከፍተኛ ፉክክር ከማስነሳቱ የተነሳ ይህንን ነገስታትን የሚሾሙና የሚያወርዱት ደግሞ በማዕከላዊ መንግስቱ ያሉ እንዲሁም በክልሉ መንግስት ያሉ በክልሉ ገዢዎች መካከል ፉክክር አስነሳ። ከፍተኛ ጠብና ሞት እና የጨዋ ጦር ለብቻው ተለያይቶ እርስ በርስ እየተገዳደለ እንደነበረ ያሳያል። በዚህ ክፍል ላይ ለራሱ እንደሚጠቅሰን አጼ እስክንድርን ለምሳሌ ብንወስደው እናቱ ንግስት ሮማን፣ ሮማነ ወርቅ እንደነበረች አምዶ ሚካኤል የሚባሉት የግራ ቢትወደዱ አምዶ ሚካኤል ወይም አምዶ የሚባሉት እንደነበሩ፣ በእነሱ መካከል በነበረው ሽኩቻ አንዳንዶች ምን ማንሳት ጀመሩ ይሄ ቢትወደዱ ስልጣኑን በሙሉ በራሱ እጅ አስገባው የሚል ክስ ተነስቶ ነበር። በዚህ መሀከል ነው እንግዲህ ከፍተኛ የውስጥ አስተዳደር ቀውስ በተለይ የመንግስት የውስጥ አስተዳደር ቀውስ የተነሳው በዚህ ዘመን ነው። ምናልባት በጣም ከሚያስደንቀው ሰለሞናዊ መንግስታት ነገስታት ዋናው ዋናው አደረጃጀታቸው የውስጥ የመንግስት አስተዳደር የመንግስትን መዋቅር የመንግስትን የስልጣን አስተዳደር በጣም በጣም በጥብቅ የሆነ እንደሆነ እና ከልጅ ወደ አባት እንዲተላለፍ በጣም በጥብቅ የሚከታት የሚሰሩበት የነበረ እንደሆነ ይታወቃል። ከዛ በፊት የነበረው የየራሱ ጠብና ክርክር ቢኖረውም በአብዛኛዎቹ ጠቡን ችግሩን ለመፍታት ሲሉ ምናልባት ይግባ ጽዮን የሚባለው የአጼ ይኩኖ አምላክ ልጅ ወይንም ወድም አረድ የሚባለው አንድ ሊሆን ይችላል የሚባለው ግሸን ያለውን የነገስታቱን አምባ እንደመሰረተ እና ያልነገሰውን ወስደው እዛ ያስቀምጡ ነበር። ይሄንን የጀመሩት ይሄንን የውስጥ አስተዳደሩን ጠብ እንዳይኖር እና የስልጣን ሽግግሩ ሰላማዊ እንዲሆን የማድረግ ፍላጎት እንደሆነ ወይንም ዝንባሌ እንደሆነ ያሳያል። ምክንያቱም እንደምናውቀው የዛጉዌ መንግስት ውድቀት ዋናው ውድቀቱ እርስ በራሱ የነበረው ስልጣኑን የሚረከቡ ወንድማማቾቹ መሆኑ ወራሾች ሰው ያደረሱት የውስጥ ቀውስ ነው እና ያ የውስጥ ቀውስን በደንብ የተረድተው ከይኩኖ አምላክ ጀምሮ እስከ ዘራያቆብ ድረስ የሄደ ነው። ምናልባት ቅድም እንዳየ ነው ታሪከ ነገስት ውስጥ አካሄዱ እንደ ነገስታቱ አይነት ሊወሰን ይችላል። ዘራያቆብ በጣም ከፍተኛ ፍርድ የፈረደበት እና በጽዮን መገሳ ራሳ ተደብድባ እንድትሞት ያደረገበት እዳለ ሆኖ ማለት ይሄኛው ግን ህጻናቱን ሞግዚት የሆኑት ገዢዎች ከፍተኛ የፖለቲካ ቀውስ ነው ያስነሱ። በዚህ በፖለቲካ ቀውስ የተነሳ የውስጥ አንድነቱ ምን እያለ ሄደ እየተዳከመ የተዳከመ ሄደ ማለት ነው። አንዱ ምናልባት ከአጼ ልምነት እንግዲህ በኋላ የደረሰው ከፍተኛው ቀውስ እና የአዳል መንግስት መነሳት አቅም የፈጠረለት ይሄ ቀውስ እንደሆነ ይታመናል። ምክንያቱም በዚህ ቀውስ ውስጥ በርካታ የጦር መሪዎች የጦር የሀገሪቱ የፖለቲካ መሪዎች፣ አማካሪዎች በአብዛኛው የሞቱበት ያለቁበት ጊዜ ስለሆነ ምክንያቱም እነዚህ የውስጥ ትግላቸው ራሳቸው የሚፈልጉትን ንጉስ የማንገስ ራሳቸው የሚፈልጉትን መንግስት የማቆም ፍላጎት ስላሳደሩ በዚህ ምክንያት የውስጥ ቀውስ እንደተነሳና ያ የውስጥ ቀውስ በኋላም ሄዶ ሄዶ ለሽንፈት እንደዳረጋቸው ምክንያቱም ልምን አጼ ልምለን ግል ስናይ መማሀፉ ዘመቻ ቢያንስ ለአስር ዓመት በጣም በችግር ላይ እንደነበረ እና ከዛ በኋላ ከአስር ዓመትም በኋላ ያ ሌጋሲ ያ ሌጋሲ ሳይ ቀጥሎ በኢማም አህመድ ሽንፈት የደረሰባቸው በዚህ ምክንያት እንደሆነ በአብዛኛው የታሪክ ተመራማሪዎች ይናገራሉ። ስለዚህ ይህንን በዚህ ይህንን የመጨረሻውን ከናውድ ከእስክንድር እስከ ናውድ ያለውን ዘመን የህፃናት የሞግዚት አስተዳደርና ቀውስን ያስተናገደ እንደነበረ አይተውበታል ማለት የነገስታቱ ታሪክ በኢትዮጵያ ውስጥ አንዱ አህዳዊ አስተዳደር ይጠናከረበት እና የኢትዮጵያም መንግስት በግዛት ማስፋፋት በቤተ ክርስቲያን ግንባታ በከተማዎች በቆርቆሮ የጨዋ ሰራዊትን በማድርጀት ዘመናዊ መንግስት እየቆመ እየጠነከረ የሄደበት በዘነገስታቱ ዘመን ነው። አህዳዊ አስተዳደር ለኢትዮጵያ ጠንካራ ማዕከላዊ መንግስት ምስረታ የተጫወተው ሚና እንዴት ነው ብሎ መግለጽ ይቻላል? ፋይዳዎቹ፣ ትሩፋቶቹ በምን መልክ መግለጽ ይቻላል? ሁለትስ በጥቅሉ ከነገሥታቱ ዘመን እስከ መጨረሻው የኢትዮጵያ ንጉሠ ነገሥት አጼ ኃይለሥላሴ ድረስ በነበረው ግዛዝ ስርዓቶች ውስጥ ዛሬቱ ኢትዮጵያ መቆም ምን ያበረከቱት ፋይዳዎች አሉ? በኢትዮጵያ ታሪክ ውስጥ ውስጥ ምን አይነት ልዩ ስፍራ ተቸራቸዋል ወይም ሊቸራቸው ይገባል የሚል ታሪካዊ አታያል በእርስዎ ዘንድ እንደ ታሪክ ተመራማሪነትዎ። በጣም አመሰግናለሁ። ጥሩ ጥያቄ ነው። በዚህ ክፍል ውስጥ እንደምናየው ሁለት የተለያዩ የአስተዳደር ስርዓቶችን ነው ልናይ የምንችላቸው። አንደኛው ቅድም እንዳልኩት አፄ ዘርዓያዕቆብ የተረከቡት መንግስት አለ አጤ ይስሐቅ በኋላ እንደገና ደግሞ አፄ ዘርዓያዕቆብ ነው። በዚህ አይነት መተዳደር ብቻ የለበትም ያ በአዳይ መንግስት ነው መስተዳደር ያለበት ብለው በጣም አጠንክረው የአዳይ መንግስትን እሳቤ በደንብ እያሰፉ የመጡበት በመጨረሻው ዘመናቸው በተለይ በተለይ በተወሰኑት ክልሎች ላይ የአዳይ መንግስት ለመመስረት ሞክረዋል። ነገር ግን ከዛ በፊትም ብናይ የታሪክ ሂደቱን ስናይ የዚህ የመደ መካከለኛው ዘመን አስተዳደር ስልት ብዙ አይነት ብዙ ዘርፍ የተመለ አለው ብዬ ነው የማምነው። ምክንያቱም የሰሜኑን ኢትዮጵያ መላት ቅድም እንዳልኩት የክርስቲያኑ መንግስት የክርስቲያኑን ማህበረሰብ አንድ አድርጎ አዋህዶ ያለ ሃይማኖት ፖለቲካ ልዩነት መመራት አለበት የሚል ውሳኔ ላይ የደረሰ መንግስት እንደሆነ በተለይ ቅድም ካነሳሁት ከአፄ አምደጽዮን ጀምሮ ከዘርዓያቆብ ድረስ ያለው ይሄ በሁሉም እምነት ላይ ወይም በነገስታት በሰለሞናዊ መንግስታት የታመነ ስለሆነ የነበረ ስለዚህ የክርስቲያኑን መንግስት ያለውን በክርስቲያኑ መንግስት ስር ለምሳሌ የትግራይ፣ የአማሴን፣ የጎጃም፣ የጎንደር፣ የአምሃራ የሚባለውን ሀገር ሸዋን እና ያሉትን ግዛቶች በቀጥታ በአህዳዊ አስተዳደር ነው ማለት ነው። ምንም እንኳ ዘመድ ወይንም የሆነ ዘመድ ተደርጎ ቢደረግም ንጉሱ ቀጥታ የሚሰይመው ማለት ነው። አለበለዚያ ግን በሀዲያ ወይ በዳሞት ወይም በዋና ዋናዎቹ ነው የማነሳው፣ በባህሊ እንደዚህ ያሉትን ደግሞ የሚያስተዳድረው ንጉሱን የተቀበለ የዛ ሀገር ገዢ ነው የሚያስተዳድረው። ስርአቱ ያ የክልሉ ገዢ መንግስቱን ለልጆቹ ወይንም ለወራሹ በቀጥታ ማውረስ ይችላል። ግን ሁልጊዜ ከንጉሱ ጋር የንጉሱን ሀሳብ የንጉሱን ቅቡልነት ማግኘት አለብን። ካልተቀበለው ንጉሱ ሊሾም አይችልም ማለት ወይንም ንጉሱ እራሱ ሄዶ ሊዋጋ ይችላል ማለት ነው። ሌላው የአዳል መንግስት ደግሞ የግብር ከፋይ መንግስት ነው። ንጉሱ በየትኛውም ያስተዳደሩ ጣልቃው ሊገባ አይችልም፣ ግን ለንጉሱ በየአመቱ ግብር የመክፈል ግዴታ ነበረበት ማለት ነው። ስለዚህ በዚህ አይነት ሁኔታ ነው የተዋቀረ የነበረው አፄ ይስሐቅ የነበረው ሀሳብ ማለት ነው። ነገር ግን በአጼ ዘራ ያቆብ አሁን መጨረሻ አካባቢ ያስተዳደሩ በጣም ከባድ በራሱ ከባድ የለውጥ ሂደት ያስኬደበት ቀጥታ ከራሱ እንደውም ስያሜ ሰጥቶ ነው ራቅ ማሰሬ የሚባል ስም ሰጥቶ ለእያንዳንዱ ግዛት ከራሱ ከማዕከላዊ መንግስት የሚሰየሙ ሰዎች ነበሩ እና ይሄ ከፍተኛ የአስተዳደር ቀውስ ነው ያስከተለባቸው፣ በዛ ጊዜ ማለት ነው። ሁሉም ለንጉሱ ተጠሪ ነው፣ ንጉሱ የሚሾማቸው ናቸው። ይሄንን ነው ይሄ አስተዳደራዊ ስርዓት ከፍተኛ ቀውስ አስከተለ ብሎ ነው ብእደ ማርያም እንደገና ነገሮችን ሁሉ የማለዘብ እንደቀደመው ስርዓት የመመለስ ዝንባሌ ያሳድሯል ማለት ነው። ስለዚህ እንደምናየው ከሆነ በዚህ የመካከለኛው ዘመን የአስተዳደሩን ዘይቤ በተለያየ ሁኔታ ሙከራ የማድረጋቸውን በዚህኛው መንግስት ይሄኛው ይሻላል፣ በዚህኛው አስተዳደር ይሄኛው ይሻለኛል የሚል የመንግስት አስተዳደር ስርዓትን ሞከሩ ያሳያል። በእደ ማርያም ልክ ለይፋቱ የነበረውን መልሶ ወላስማ የነበረውን ለወላስማ ወራሾች፣ ለሀዲያ የነበረውን ለሀዲያ ቀደሙት ወራሾች፣ ጋሙጎፋም ሄዶ ጋሙጎፋም ያለውን ወራሾቹን በቀደመው ዘር ከአባት ወደ ልጅ የሚተላለፈውን ባህሊም እንደዚህ አድርጎ እንደገና እንዳደራጀው እና ሌሎቹን ግን በቀጥታ አስተዳደሩ ስር የአባቱን ስርዓት ቀድሞም እንደነበረው በቀጥታ አስተዳደሩ ክርስቲያናዊ የሆኑ በአብዛኛው ማህበረሰብ የሚከተለው አካባቢ ላይ ቀጥታዊ ንጉሱን አስተዳደር ወይም በንጉሱ የሚሾሙ እንደነበሩ ያደረገ መሆኑ እናያለን። ስለዚህ ያስተዳደሩ በዚህ አይነት ሁኔታ ነው። በተለያየ መንግስት ነገስታት እና በተለያየ መንግስት ጊዜ ውስጥ የተለያየ ህሳቤ እንደተነሳ። ይሄ እንግዲህ የሚያሳየን ነገስታቶቹ ወደ አንድ ሀሳብ ወደ አንድ ዳ ሀሳብ መምጣት አለብን የሚል ነገር ግን ቅድም እንዳነሳሁትም ነገስታቶቹ አንድ ሀሳብ ነው ያላቸው፣ የክርስቲያኑ መንግስት በጣም ጠንካራ ሆኖ መቆየት አለበት የሚል ሀሳብ ስለነበራቸው በዚህ አስተዳደር ውስጥ አንዱ ወሳኙ የነሱ አይዲዮሎጂያቸው የክርስትና አይዲዮሎጂ ስለሆነ ያን ሃይማኖቱም እንደ አይዲዮሎጂ ስለሆነ ያንን የተቀበለውን ወደ አንድ ሀሳብ እስከገባ ድረስ ወደ ክርስትና ገብቶ የአዘባዊነትን እስከተቀበለ ድረስ ያንን ብዙ ስንሆን አንድነን የሚለውን ሀሳብ ላይ ያረፈ ነገር ነው እና ብዙ ነን፣ የተለያየ ቋንቋን እናገራለን፣ የተለያየ እምነት አለን፣ ግን ወደ እምነታቸው ወደ ኦርቶዶክስ እምነት ወደ ክርስትና እምነት የሚገባውን በሀገሪያነት እሳቤ ውስጥ አስገብቶ ኢትዮጵያ የተስፋዊቱ ምድር ናት የሚለውን ሀሳብ ብቻ በማስረጅ ወደ አንድ ሀሳብ የማምጣትና ብዙነትን በጣም በሚገርም ሁኔታ ተረድተው ማለት ነው። ምክንያቱም ሁሉንም በዛ አይነት ማኖር እንደማይቻል ተረድተዋል። ምክንያቱም የነባር እምነት አለ፣ እንደገና ደግሞ እስልምና አለ፣ እንደገና የክርስትናው አለ። እነዚህን ሶስቱን አንድ ላይ እሳቤዎቹን አንድ ላይ አድርጎ በአንድ ሀሳብ ያመጡት ኢትዮጵያ የተስፋዊቱ ምድር ናት የሚለውን ሀሳብ በማስረጅ ነው። በብዙ ቢሆኑም በአንድ ደግሞ በአስተዳደርም ሲሆን፣ አንደኛውን በቀጥታ አንደኛውን በተዘዋዋሪ አንደኛውን በግብር ከፋይነት እያደረጉ ለማስተዳደር ሞክረዋል ማለት ነው። ይህንን እንግዲህ ምናልባት ከኛ ዛሬ ሁኔታ ጋር ልና የሚችለው ይህንን የታሪከ ነገሥት ዘኢትዮጵያ መጽሐፍ አውስትራሊያንም ሆነ እርስዎ የሚገኙበት ሀገረ ፈረንሳይን ጨምሮ በመላው ዓለም ኢትዮጵያንም ጨምሮ ገዝተው ለማንበብ የሚሹ ወገኖች ቢኖሩ እንደምን ሊያገኙት ይችላሉ? በአማዞን ላይ ነው ሽያጭ ያለው። ስለዚህ በአማዞን ዞ መግዛት ይቻላል። ዶክተር ደረሰ አየናቸው፣ የታሪክ ረዳት ፕሮፌሰር በኤክስ ማርሴል ዩኒቨርሲቲ፣ መካከለኛው ዘመን የአፍሪካ ቀንድ ጥናትና ምርምር ፕሮግራም ተመራማሪ፣ ታሪከ ነገሥት ዘኢትዮጵያ ከንጉስ ዘርአያቆብ እስከ ንጉስ ናዖድ ትርጉምና ሀተታ አቅራቢ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ ካሳሁን። ጊዜ ልስጥልኝ።